ስለጽብካውራንቀሳስተናል አንድ ላይ ብንሆነም ተለያይተናል አተናል እውነት ነው። ተቸግረን ብዙ አይተንም የመጣነው መንገድ ያሳዝናል። እግር ይዞ እንዴት አይሄዱ ሰው ወደፊት አይራምድም። አፈር ይዞ ውስጡ አረንጓዴ

i'ma